ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የብሔራዊ ተዋጽኦም መጀመሪያ ብቃትን ካስመሰከርን በኋላ ቀጥሎ በተቻለ መጠን የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የሚኒስትሮች ምክር ቤት የኢትዮጵያን መልክ መምሰል ያለበት በመሆኑ በተቻለ መጠን ከሁሉ ብሔር ብሔረሰቦች ብቃት ያላቸውን አመራሮች ለማግኘት ጥረት ተደርጓል። የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ናቸው የተሰሙት፣ በቅርቡ አዲስ የተሾሙት ሚኒስትሮች ብሔር ብሔረሰቦችን እንዲወክሉ ጥረት መደረጉን ከገለጹበት የተወሰደ ነው። ሚኒስትሮቹ እኮ በየትኛውም ዓለም ምርጫውን የሚያሸንፈው ፓርቲ ነው ሚኒስትሮቹን የራሱን ሚኒስትሮች የሚመርጠው እና የእሱን ዓላማ የሚያራምዱ ሰዎች ናቸው ሚኒስትሮች የሚሆኑ። ፓርላማ ውስጥ ግን የሕዝቡን ድምፅ ነው የሚያሰሙት። እኚህኛው ደግሞ የመላው ኢትዮጵያ አንድነት ድርጅት ፕሬዚዳንት ዶክተር በዛብህ ደምሴ ናቸው። ከካቢኔው ይልቅ አሳሳቢው ጉዳይ የፓርላማው ስብጥርና ወካይነት ነው ይላሉ። ሙሉ ዝርዝሩን በዕለቱ አብይ ርዕስ እንመለከታለን። ጤና ይስጥልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮች ከዛሬ አርብ ጥቅምት 25 2009 ዓ ም ዝግጅታችን ጋር የምሽቱ አስተናጋጆች ቆንጅ ይታየና አሉላ ከበደንን አቀናባሪያችን ብርሃን ኃይሉ ከስርጭት መሐንዲሳችን ጋር ሆነን አብረናችሁ እናመሻለን። በቅድሚያም የሰዓቱን የዓለም ዜና የዩናይትድ ስቴትስ ፕሬዝደንታዊ ምርጫ የፊታችን ማክሰኞ ይከናወናል። የእጩ ተፎካካሪዎቹ ዲሞክራቷ ሂለሪ ክሊንተን እና ሪፑብሊካኑ ዶናልድ ትራምፕ ዘመቻዎች በዚህ የመጨረሻዊ የተጧጧፈ ዘመቻ ሳምንት መጨረሻ መራጮችን ለመቀስቀስ በዋና ዋናዎቹ የብርቱ ፍልሚያ ወረዳ ክፍለ ግዛቶች እየተዘዋወሩ ናቸው። አንድ አዲስ የወጣ የመራጭ አስተያየት ግምገማ መሰረት እጅግ ብዙሀኑ መራጭ በሁለቱም ተፎካካሪዎች እንደተንገፈገፈ ነው የሚያሳየው። ያም ሆኖ ግን ሚሊዮኖችን ድምጽ ባልሰጥስ ቢቀርብኝ የሚያሰኝ ደረጃ አላደረሰም። ኒውዮርክ ታይምስና ሲቢኤስ ኒውስ ባካሄዱት ግምገማ ሰማንያ ከመቶ መራጭ እነዚህ ሁለቱ እጩዎች እንዴት እንዳስጠሉኝ ብሎ ተንገፍክፏል። ይሁን እንጂ የዩናይትድ ስቴትስ የምርጫዎች ፕሮጀክት የተባለ አካል ባወጣው መረጃ መሰረት እስካሁን ከ36.5 ሚሊዮን በላይ አሜሪካውያን ከምርጫው ዕለት ቀደም ብለው ድምፅ ሰጥተዋል። ሁለቱ እጩዎች የከፍተኛ የምርጫ ውጤት ወሳኝ ድምፆች ኤሌክቶራል ቮት የሚባሉት ወዳላቸው እንደ ፍሎሪዳ፣ ሰሜን ካሮላይና እና ፔንሲልቬንያ ወደ መሳሰሉት ክፍለ ሀገሮች እየተዘዋወሩ ናቸው። እንዲያውም ሁለቱ እጩዎች ለጥቂት የተላለፉባቸው ስፍራዎችም አሉ። ትናንትና ዶናልድ ትራምፕ ጠቀስ አድርገውት ነበር። በነገራችን ላይ ማያሚ ደርሼ ስወጣ ኤርፎርስ ዋን ጄቱን አየሁት። ማን ይሆን ስል ፕሬዚደንታችን ናቸው መጥተው ላታላዩዋ ለሂለሪ ክሊንተን የምረጧት ዘመቻ እያደረጉ ናቸው። ክሊንተን ቢመረጡ የኢሜይሉ ጣጣ አይለቃቸው። ምርመራው ደግሞ ግብር ከፋዩን ባለቤትየው ቢል ክሊንተን ፕሬዚደንት ሳሉ ሲመረመሩ የወጣውን ያህል አለዚያም ከዚያ በላይ ገንዘብ ያስወጣል ብለዋል ትራምፕ። የትራምፕ ባለቤት ሜላኒያ ከፓርቲው ጉባኤ ወዲህ ለመጀመሪያ ጊዜ ወጥተው ለባለቤታቸው ቅስቀሳ አድርገዋል። ዋሽንግተን እንደገና ተአማኒነቱን እንዲያገኝ አሜሪካም በዓለም እንድትከበር ቃል ገብቷል አሉ። ስለ ባለቤታቸው ሲናገሩ ይሄ የኛ እንደ ማንኛውም አይነት ዘመቻ አይደለም። ንቅናቄ ነው ሲሉም ሜላንያ ተናገሩ። ሚስስ ክሊንተንና የእሳቸው ጎራ ግን አሜሪካውያን እንዲህ ያለውን ንቅናቄ ነው መፍራት ያለባቸው ብለዋል። ኢፍ ዶናልድ ትራምፕ ወር ቱ ዊን ዚስ ኢሌክሽን ዊ ውድ ሃቭ ኤ ኮማንደር ኢን ቺፍ ዶናልድ ትራምፕ በዚህ ምርጫ ቢያሸንፉ ምኑንም የማያውቅ የጦር ኃይል አዛዥ ሊመራን ነው። ለማመን በሚያዳግት ደረጃ አደገኛ አስተሳሰብ ያለው ሰው፣ ብዙ ሀገሮች የኒውክሌር ባለቤት እንዲሆኑ የሚፈልግ የውጭ ሀገር መሪን እንደ ልቡ የሚሳደብና የትዊተር ጦርነት ሳይሆን የእውነት ጦርነት የሚከፍት ሰው ነው ብለዋል ሚስስ ክሊንተን። ፕሬዚደንት ባራክ ኦባማ ለሚስስ ክሊንተን የምረጧት ዘመቻ ሲያካሂዱ ደግሞ እኔ በዚህ ምርጫ ለውድድር አልቀረብኩም። የቀረበው ሐቀኝነት፣ መልካም ምግባርና ፍትህ ነው። እድገት ለማምጣት ያደረግናቸው ጥረቶች ሁሉ በምርጫው ላይ ቀርበዋል። የፍልሰተኞችን ጉዳይ ለማሻሻል የተያዘ ጥረቶችም ለምርጫ ቀርበዋል። የደሞዝ ጭማሪ ጥያቄዎች ለምርጫ ቀርበዋል። ለተመሳሳይ ስራ እኩል ክፍያ ጥያቄ ለምርጫ ቀርቧል። ዲሞክራሲ ራሱ ለምርጫ የቀረበበት ጊዜ ነው። በከፍተኛ ጉጉት ውጤቱ የሚጠበቀው የዩናይትድ ስቴትሱ ፕሬዝደንታዊ ምርጫ የፊታችን ማክሰኞ ነው የሚከናወነው። አንድ አዲስ የወጣ የመራጭ አስተያየት ግምገማ መሰረት እጅግ በብዙሀኑ መራጭ በሁለቱም ተፎካካሪዎች ውድድሩ ጦፏል ያም ቢሆን ሚሊዮኖች ድምጽ ባልሰጥ የሚያሰኝ ደረጃ አላደረሳቸውም ነው የተባለው። በመቶዎች የተቆጠሩ የፈረንሳይ ፖሊሶች ዋና ከተማ ፓሪስ ሰሜን ምስራቅ ቀበሌ ውስጥ የሚገኝ ግዙፍ የሆነ የፍልሰተኞች ካምፕ ዛሬ ማፈራረስ ጀምረዋል። ፈረንሳይ መንግስት ስደተኞችን ከጎዳናዎች አንስተው ወደ መጠለያዎች ለማስገባት እየተንቀሳቀሰ ነው። የረድኤት ድርጅቶች እንደሚናገሩት በስታሊንግራድና ዦሬ በሚባሉ የከተማ ባቡር ጣቢያዎች መካከል ባለው መሿለኪያ ጠርዝ ጠርዙን ይዘው ባለው ካምፕ ወደ 3 ሺህ የሚደርሱ ስደተኞች ተጠልለው ይገኛሉ። ዛሬ ብዛት ያላቸው ከተለያዩ ሀገሮች ፈልሶ የመጡ ሰዎች እቃቸውን ሸክፈው በትክክል ወደሚመዘገቡበት ማዕከል የሚወስዷቸውን አውቶቡሶች ሲጠባበቁ ታይተዋል። የፈረንሳይ የኢሚግሬሽን መስሪያ ቤት ዲሬክተር ዲዲየር ሌሺ በመመዝገቢያው ጣቢያ አስተርጓሚዎችን ይዘን ከተለያዩ ሀገሮች ፈልሶ የመጡትን ሰዎች እንጠብቃለን ያሉት መጀመሪያ ወደ ማዕከሉ እንኳን ደህና መጣችሁ ብለን ተቀብለናቸው፣ ከዚያም ጥገኝነት ለመጠየቅ እንዴት ማመልከቻ እንደሚሞሉ እናስረዳለን ብለዋል። በየድንኳኑ አለዚያም ደጅ ፍራሽ ላይ የተኙትን ስደተኞች ዛሬ ፖሊሶች በሌሊት ሄደው ሲቀሰቅሷቸው በዚሁ ድቅት የት ልኔን ነው ብለው ተደናግጠው ታይተዋል። በዓመት ከመንፈቅ ጊዜ ውስጥ ከተካሄዱት ግዙፍ የስደተኞች መጠለያ ማንቀሳቀስ ወይም ማስገባት ዘመቻዎች ትልቁ መሆኑን የባለስልጣናቱ ገልጸዋል። የስታሊንግራድ ባቡር ጣቢያ አካባቢ ከአሁን ቀደም በተደጋጋሚ ስደተኞችን አንስተዋቸው የነበረ ቢሆንም አዲስ መጪዎች ሰፍረው ግን ቆይተዋል። አሁን የስታሊንግራንዱ አካባቢ ስደተኛ ማንሳት የተጀመረው የሀገሪቱ ፕሬዚዳንት ፍራንሷ ኦላንድ ጋር ካሌ አጠገብ የሚገኘውን ጫካ ተብሎ የሚጠራውን የስደተኛ ካምፕ ካፈረሱ ከአንድ ሳምንት በኋላ መሆኑ ነው። ከእንግዲህ እንዲህ ያሉትን ካምፖች ዝም ብለን አንመለከትም። ለፈረንሳይ አይመጥኑም ና የፓሪስን ካምፖች የምናስወግደው ከሀገሪቱ በደህንነትና በጦርነት ምክንያት ለሚመጣው ከሀገሩ በድህነትና በጦርነት ምክንያት ለሚወጣው ስደተኛ ዘላቂ መፍትሄ ስለማይሆን ነው ያሉት ኦላንድ። እንግሊዝ ስደተኞችን በመቀበል በበኩሏን ድርሻ እንድትወጣም ከጠቅላይ ሚኒስትሯ ቴሬሳ ሜይ ጋር ተነጋግሬ ያለሁ ብለዋል። ባለፈው ሳምንት አምስት ሺህ ከተለያዩ አካባቢዎች ፈልሶ የመጡ ስደተኞች ከካሌ ተነስተው በሀገሪቱ ዙሪያ በአራት መቶ ሀምሳ መጠለያዎች እንዲሰፍሩ መደረጉንም የፈረንሳዩ ፕሬዚዳንት ገልጠዋል። በጦርነት በምትታመሰው በሶሪያዋ አሌፖ ከተማ ሽምቅ ተዋጊዎቹና ሲቪሉ ሕዝብ ለቀው እንዲወጡ ሩሲያ ያወጀችው የአስር ሰዓት ተኩስ አቁም ዛሬ ስራ ላይ ውሏል። የሩሲያ ጀነራል ቫለሪ ገራሲሞቭ በሳምንቱ መጀመሪያ ሲናገሩ የሶሪያ ባለስልጣናትም ይሁንታ የሰጡት ተኩስ አቁም ያለ ምክንያት በሰው ላይ የሚደርስ ጉዳት ለመከላከል ነው ማለታቸው አይዘነጋም። አማጽያኑ በሁለት መስመሮች መውጣት እንደሚችሉ የተናገሩት የሩሲያ ወታደራዊ ባለስልጣን አንደኛው ወደ ቱርክ ድንበር፣ ሌላው ወደ ኢድሊብ ከተማ የሚወስድ መሆኑን ነው ያመለከቱት። አማጽያኑ መሳሪያ እንዲያስረክቡ አልተጠየቁም። አሌፖን መልቀቅ ለሚፈልጉ ሲቪሎች ደግሞ ስድስት የመውጫ መስመሮች እንደተመደቡላቸው ተገልጿል። ይሁን እንጂ የሽምቅ ተዋጊዎቹ ቡድኖች ሩሲያ የምትናገረው ለመገናኛ ብዙኃን ፍጆታ ብላ እንጂ ሐሰት ነው ብለው አጣጥለዋል። ከአሁን ቀደም ሞስኮና ደማስቆ በሰብአዊ ምክንያቶች ብለው ያወጇቸው ተኩስ አቁሞች በአመዛኙ ሳይሳኩ መቅረታቸው ይታወሳል። ባለፈው ወር የተባበሩት መንግስታት ድርጅትና የቀይ መስቀልን እርዳታ የጫኑ ከባድ መኪናዎች የይለፍ ፈቃድ ጥበቃ ቱርክ ድንበር ላይ ለሳምንታት መቆየታቸው የሚዘነጋ አይደለም። ምዕራብ አፍሪካ ውስጥ በመድኃኒት አልበገር ላለ በልማድ ቲቪ በመባል ለሚታወቀው ወረርሽኝ ወይም በሽታ የተጋለጡ ሰዎች ቁጥር ከታሰበው በላይ መሆኑን ተመራማሪዎች አመለከቱ። የዓለም ጤና ድርጅት በዚያ የአፍሪካ አካባቢ ኤምዲአር ቲቪ የሚባለውን አይነት የቲቪ ወይም የቱበርክሎሲስ ዝርያ አዲስ ተጋላጮች ቁጥር ሁለት ከመቶ ከ አንድ ጊዜ በላይ ታክመው ከነበሩት መሀል ደግሞ 17 ከመቶ መሆናቸውን በይፋ ነው ያስታወቁት። ይሁን እንጂ ተመራማሪዎች በስምንት የምዕራብ አፍሪካ ሀገሮች ውስጥ ባደረጉት ክትትል አሀዞቹን ከዚያ ከፍ ያሉ ሆነው አግኝተዋቸዋል። አዲስ ተያዦቹ ወይም ተጋላጮቹ ስድስት ከመቶ፣ በተለያዩ መድኃኒት ታክመው መፈወስ ያልቻሉ ደግሞ 35 ከመቶ መሆናቸውን ነው የደረሱበት። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂት ታየነን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ19፣ በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይዘልቃል። አብራችሁ እንድታመሹ በአክብሮት እንጋብዛለን። አሁን ወደ ቀዳሚው የዕለቱ አብይ ርእስ በኢህአዴግና በአጋሮቹ ብቻ የተያዘው የኢትዮጵያ ፓርላማ ከቀጣዩ አገር አቀፍ ምርጫ በፊት መስተካከል እንዳለበት የተቃዋሚ ፓርቲዎች እየተናገሩ ነው። መንግስት ከካቢኔው ስብጥር ይልቅ በፓርላማው ወካይነት ላይ ይበልጥ መስራት እንዳለበትም ነው ያመለከቱት። የምርጫ ስርአቱ ሊሻሻል እንደሚችል የጠቆመው የኢትዮጵያ መንግስት አሁን ወይም መቼ በሚል ዘለቀ ያለውን የተቃዋሚዎች አካሄድ ግን ተችቷል። እስክንድር ፍሬው ተከታዩን ከአዲስ አበባ አጠናቅረዋል። በጥልቀት የመታደስ እርምጃ መጀመራቸውን ያስታወቁት የኢትዮጵያ መንግስትና ገዢው ፓርቲ ኢህአዴግ የመጀመሪያ እርምጃ የካቢኔ ሹምሽር ሆኗል። የ15 ዓመታት ጉዞውን የገመገመው ገዢው ፓርቲ ኢህአዴግ የመንግስትን ስልጣን ለግል ኑሮ ማመቻቻነት መጠቀም ከችግሮቹ አንዱ እንደሆነ አስታውቋል። የህዝቡን ጥያቄ ለመመለስ መንገድ መጀመሩንም ጠቁሟል። ይህንን ስልጣን ይበልጥ ለህብረተሰባዊ ለውጥ መሳሪያ አድርጎ ለመጠቀም ያስችላል የተባለው አዲስ ካቢኔም ነው ሰሞኑን ይፋ የተደረገው። 21 አዳዲስ ሚኒስትሮች የተካተቱበትን ካቢኔ ለፓርላማው አቅርቦ ያጸደቁት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስብጥሩ ታስቦበት የተሰራ መሆኑን ጠቁመዋል። የመንግስት የመገናኛ ብዙሀንም የካቢኔውን ስብጥር ከተዋጽኦ አንጻር አስልተው አቅርበዋል። ጠቅላይ ሚኒስትሩ ለፓርላማው በሰጡት ማብራሪያም ካቢኔው ወካይ እንዲሆን ጥረት መደረጉን ጠቁመዋል። የብሔራዊ ተዋጽኦም መጀመሪያ ብቃትን ካስመሰከርን በኋላ ቀጥሎ በተቻለ መጠን የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የሚኒስትሮች ምክር ቤት የኢትዮጵያን መልክ መምሰል ያለበት በመሆኑ በተቻለ መጠን ከሁሉ ብሔረሰቦች ብቃት ያላቸውን አመራሮች ለማግኘት ጥረት ተደርጓል። የተቃዋሚ ፓርቲ መሪዎች ግን ከካቢኔው ይልቅ የፓርላማው ስብጥርና ወካይነት ጉዳይ አሳሳቢ መሆኑን ይናገራሉ። የመላው ኢትዮጵያ አንድነት ድርጅት ፕሬዝዳንት ዶክተር በዛብህ ደምሴ ከነዚህ አንዱ ናቸው። ዋናው ፓርላማው ያማ። የሚኒስትሮችንማ ብትወስድ እኮ ሚኒስትሮቹ እኮ በየትኛውም ዓለም ምርጫውን የሚያሸንፈው ፓርቲ ነው ሚኒስትሮቹን የራሱን ሚኒስትሮች የሚመርጠው እና የእሱን ዓላማ የሚያራምዱ ሰዎች ናቸው ሚኒስትሮች የሚሆኑ። ፓርላማ ውስጥ ግን የሕዝቡን ድምፅ ነው የሚያሰሙት። ዶክተር በዛብህ እንደሚሉት በአገሪቱ ለተፈጠረው የህዝብ ቅሬታ አንዱ ምክንያት የ2007ቱ ምርጫ ውጤት ነው። ፓርላማው ሙሉ በሙሉ በኢህአዴግና በአጋሮቹ ባይያዝና ተቃዋሚዎችም ቢገቡ ኖሮ አሁን ያለው ችግር ላይፈጠር ይችል እንደነበርም ያምናሉ። ተቃዋሚዎች በፓርላማው ላለመወከላቸው አንዱ ምክንያት በአገሪቱ ያለው የአብላጫ ድምፅ የምርጫ ስርዓት መሆኑን ጠቅላይ ሚኒስትር ሀይለማርያም ደሳሌ ተናግረዋል። ይህንን ለማሻሻልም ከ2003 ጀምሮ ጥናቶች ሲደረጉ መቆየታቸውን ጠቅሰዋል። በዚህም መሰረት አሁን ካለው የአብላጫ ድምፅና ከተመጣጣኝ የውክልና ስርዓት የተዳቀለ ሌላ የምርጫ ስርዓት እንዲኖር እንደሚሰራ ገልጸዋል። በሀገሪቱ ተመዝግበው ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር በዚህ ዙሪያ ድርድር እንደሚካሄድም አስረድተዋል። ኢህአዴግ ብቻውን የሚወስነው ጉዳይ አይደለም። በዚህ ጉዳይ ላይ ያገባኛል የሚሉ ኃይላትን በማሰባሰብ ከሚመለከታቸው በህጋዊ መንገድ ከተመዘገቡ የተቃዋሚ ፖለቲካ ፓርቲዎች ጋር በመሆን በመደራደር ምን አይነት የምርጫ ስርዓት በሀገራችን ቢተከል ዴሞክራሲውን የበለጠ ልምምድ ለማድረግ ይጠቅመናል የሚል የድርድር ሁኔታ እንደሚኖር የተቀመጠ ነው። በዚህ ድርድር ላይ የሚደረስበት ድምዳሜ ላይ ተመስርተን ማስተካከያ ማድረግ ያለብን ህጎችም ሆነ አስፈላጊ ሆኖ ከተገኘና ይሄ ድርድር የሚደርስበት ውጤት ህገ መንግስታችንን ማሻሻል አስፈላጊ ሆኖ ከተገኘም ይህንኑ ማሻሻያ ያለማቅማማት በመውሰድ የዲሞክራሲ ምህዳሩን የማስፋትና ህዝባችን ውክልናው እኛ ራሳችን ታግለን ያመጣንለት የዲሞክራሲ ጉዳይ እንደመሆኑ መጠን ለዚህ ባለን ጽኑ እምነትና እንደዚሁም ደግሞ ቁርጠኝነት ላይ ተመስርተን የምናካሂደው ጉዳይ ይሆናል። የድርድሩ የጊዜ ሰሌዳና የተሻሻለው የምርጫ ስርዓት ከመቼ ጀምሮ ተግባራዊ እንደሚደረግ በጠቅላይ ሚኒስትሩ አልተገለጸም። ተቃዋሚዎች ግን ድርድሩ በፍጥነት እንዲካሄድ ይፈልጋሉ፣ ንግግሩም በምርጫ ስርዓቱ ላይ ብቻ እንዳያተኩር ያሳስባሉ። የመያዱ ዶክተር በዛብህ ደመሴ ይህንኑ ያንጸባረቁት፣ መጀመሪያ ሰላም ለማግኘት መነጋገር አለበት፣ አሁን ያለውን የምርጫ ህጉንም እናሻሽላለን ብሏል አስፈላጊ ከሆነ ህገ መንግስቱን የምናሻሸላለን ብለዋል። ይህን ሁሉ ለማድረግ በቅድሚያም ከመናገሩ ብቻ መናገር ምንም ቁም ነገር የለውም። ተግባራዊ ማድረግ አለበት። በአስቸኳይ መነጋገር አለበት፣ ተግባራዊ ማድረግ አለበት ነው እንጂ ዝም ብሎ መናገሩ ምንም አይጠቅምም፣ ፋይዳ አይኖረው። በገዢው ፓርቲና በአጋሮቹ ብቻ የተያዘው የአሁኑ ፓርላማ ጉዳይ የድርድሩ አካል መሆን እንዳለበትም ተቃዋሚዎች ይናገራሉ። የኢትዮጵያ ራዕይ ፓርቲ ኢራፓ ፕሬዝዳንት አቶ ተሻለ ሰብሮ እንዳሉትም የፓርላማውን ተዋጽኦ ለማሻሻል ቀጣዩን አገር አቀፍ ምርጫ መጠበቅ አያስፈልግም። ለዚህ የሚሆን የመፍትሄ ሀሳብ ሊገኝ የሚችለውም በመንግስት በፓርቲዎችና በሚመለከታቸው አካላት ከሚደረግ አጠቃላይ ውይይት መሆኑን ያስረዳሉ። አራት ዓመት ሁለት ሺ አስራ ሁለትን መጠበቅ የለብንም እና ስድስተኛ ዙር ከወዲሁ ምን መደረግ እንዳለብን፣ እንዴት መፈታት እንዳለብን ከዚሁ ከጋራ ውይይት መውጣት ያለበት ነው እያልኩት ስለዚህ ምንድን ነው መደረግ ያለበት ከወዲሁ? በፖለቲካ መድረክ ውይይት መድረክ ላይ የጋራ መድረክ ላይ መተቸት አለብን። እርስ በርሳችን ጤናማ ሆነ ትችቶችን አካሄደን ተወያይተን ተከራክረን ህገ መንግስታዊ ማዕቀፍ ዙሪያ ላይ ምን መደረግ እንዳለበት ህገ መንግስቱ አሁን ባለው ህገ መንግስት አዎ፣ አሁን ባለው ህገ መንግስት መሻሻል ባለባቸው ዙሪያ ተነጋግረን እንደ ጋራ ቤት የዘመመውን ቤታችን እንዴት መጠገን እንደሚገባን ስንዋይ ከዛ አንዱ ሊሆን የሚችለው የምርጫ ጉዳይ ነው። የምርጫ ስርዓት ጉዳይ ነው አሁን መንግስት እያለ ያለው ጉዳይ ውስጥ ስለዚህ እንዴት አኮሞዴት ወይም እንዴት እናስገባው በሚባልበት ጊዜ ሌላቸው ቸኳይ ምርጫ ይካሄድ ወይም በውክልና ይግቡ ወይ ያለፈው አብሮ ይታሰብ፣ አናውቀም። ውይይት ነው የሚያመጣ የውይይት ውጤቱን የሚሆነው። እንደዚህ አይነቱ የተቃዋሚዎች አካሄድ ትክክል እንዳልሆነ የኢትዮጵያ መንግስት ይናገራል። በተለይ የጊዜ ሰሌዳውን ያልጠበቀ ምርጫ ማካሄድ የሚታሰብ እንዳልሆነ በቅርቡ መግለጫ የሰጡት የቀድሞው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳ ገልጸዋል። ዊ ዋት ዩ ሀቭ ኢን ማይንድ ኢዝ ዘ ናው ኦር ኔቨር ኮከስ ኢን ኢትዮጵያን ኦፖዚሽን ጥያቄውን እያቀረብክ ያለኸው አሁኑኑ ካልሆነ የሚሉትን የኢትዮጵያ ተቃዋሚ ቡድኖች በማሰብ ነው። አሁን ወይም መቼም የሚሉትን የእነዚህን ቡድኖች ጥያቄዎችና ፍላጎቶች ማስተናገድ እንደማንችል ግልጽ ነው። ምክንያቱም እነርሱ የሚፈልጉት ሁሉም ነገር አሁኑኑ እንዲፈጸም ነው። ያ ጤናማ ጥያቄ አይደለም። እኛ ለማድረግ እየሞከርን ያለነው የምርጫውን የጊዜ ሰሌዳ ጠብቆ መሄድ ነው። አሁን በስራ ላይ ያለው የኢትዮጵያ ፓርላማ የሕዝብ ተወካዮች ምክር ቤት በ2007 የተካሄደውን አገር አቀፍ ምርጫ ተከትሎ የተቋቋመ ነው። ኢህአዴግ በስልጣን ላይ በቆየባቸው 25 ዓመታት ከታዩት ሌሎች ፓርላማዎች ጋር ሲነጻጸርም አንድም ተቃዋሚ ወንበር ያላገኘበት የመጀመሪያው ፓርላማ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የምሽቱን አብይ ርዕስ አድምጠናል። አሁን የኢንተርኔት አገልግሎትና የማህበራዊ መገናኛ ብዙሃን በኢትዮጵያ ድኅረ የአስቸኳይ ጊዜ አዋጅ በኢትዮጵያ በተንቀሳቃሽ የእጅ ስልኮች አማካኝነት የኢንተርኔት አገልግሎት ማግኘት በመንግሥት ገደብ ከተጣለበት አራት ሳምንታት ተቆጠሩ። በተለይም እንደ ፌስቡክ፣ ቫይበር፣ ዋትሳፕ እና ዩቲዩብ የመሳሰሉት የማኅበራዊ መገናኛ ብዙሀን ድረገጾችን በእጅ ስልኮች ላይ ማግኘትና መጠቀምም አይቻልም። ለመሆኑ የአገልግሎቱ መቋረጥ በተጠቃሚዎች ዘንድ ምን አይነት ተጽዕኖ አሳድሮ ይሆን? መስታወት አራጋው ወደ ተለያዩ የኢትዮጵያ አካባቢዎች ስልክ በመደወል ነዋሪዎችን ጠይቃለች። ብሮድባንድ በስም ይሠራ ነገር ነበር መሰለኝ። ግን ሞባይል ላይ ዳታ አሁንም እኔ ስልክ ላይ መጠቀም አልችልም፣ አክሴስ ማድረግ አልችልም። እንደተዘጋ ነሱ ያለሁ። ምንም የተለየ ነገር የለም፣ የተፈጠረ ነገር የለም። ኢንተርኔት መዘጋት የየዕለት ኑሮ ላይ የሚያመጣው ተጽዕኖ ምን ይመስላል? እንደው አንተ ከተመለከትከው እንግዲህ አሁን በዚህ ዓለም በተሳሰረበት ጊዜ ኢዚሊ አቬለብል ስለነበረ ብዙ ነገሮቻችንን በዛ ማድረግ ጀምረን ነበረ። ለምሳሌ አሁን ባንኮች ከሞባይል እና ከኢንተርኔት ሰርቪስ ጀምረው በደንብ ትራንዛክሽኖች የሚካሄዱበት ጊዜ ነው እና አሁን እነዛና አክሰሳቢሊቲዎች በሙሉም ያጠፋ ነው እንደው በትልቁ እኔው ከተባለ ደግሞ በትንሹ ደግሞ ሰዎች ያው ግንኙነት የሚፈጥሩበት ሶሻሊም ያላቸውን ግንኙነት የሚያጠነክሩበት ነበረ። እንግዲህ እሱም ማድረግ የማይቻልበት ሁኔታ ነው ያለው አሁን እና እኛ እዚህ በጣም ብዙ አክሰሳተን ያለ ነው። ፋይናንሻሊም፣ ሶሻሊም የሚታይ ነገር ነው ያለው። እንደው በሀገር ውስጥ ደረጃ ማለት ቴሌኮሙኒኬሽን የሚያገኘው ገቢ ምን ያህል ሊጎዳው ይችላል ብለ ትገምታለን? ከዚህ በፊት የከፍተኛ ትምህርት ተቋማት ምግቢያ ፈተና ተሰረቀ በሚል የተወሰነ ጊዜ ተዘግቶ ነበር እና በዛ ምክንያት የቴሌ ስራ አስኪያጅ ራሱ ኮምፕሌን ሲያደርጉት እዚህ ይለኛል በመዝጋታችን ምክንያት ወደ አንድ ቢሊየን ብር ካልተሳሳትኩ አጥተናል ነው ያሉት። እንግዲህ ዛኔ ሲዘጋት እዚህ ይለኝ የአምስት ቀን አካባቢ ነው ማክሲመም የተዘጋው ና በዚህ ኖንጌትድ በሆነ ጊዜ ደግሞ እንደዚህ መዘጋቱ የሚፈጥረው የራሱ የሆነ ፋይናንሻል ኢምፓክት ይኖረዋል በእርግጠኝነት ሀሳብን በነጻነት የመግለጽ መብት ኤክሰርሳይዝ ከሚደረግባቸው መንገዶች አንዱ ኢንተርኔት ነው። ያንን ተገድበን ያለ ነው። ስለዚህ ሀሳባችንን በነጻነት ለማራመድ ተገድበናል ማለት ነው በአሁኑ ወቅት እና ያ ደግሞ አንድ ዲሞክራሲን ለማስተን ወይም እየሰፈነበት ያለ ሀገር ነው የሚባል ሀገር ላይ የሚጠበቅ ነገር አይደለም። ኢንተርኔት ይጠቀማሉ? ኢንተርኔት አልጠቀም። የሚጠቀም አጠገቦት ሰው አለ? አመሰግናለሁ። ኢንተርኔት ትጠቀሚያለሽ? አንቺ ልበል አንቱ ልበል? አይ አንቺ በይ። እኔ እንኳን አልጠቀምም። ቫይበርስ አትጠቀሚም? እኔ ምንም ነገር አልጠቀምም። እሺ፣ አመሰግናለሁ። መልካም

ስለዚህ የኢንተርኔት አስፈላጊነቱ ምን ያህል ነው ይላሉ? እርሶ በጣም አስፈላጊ ነው። እንደ ሰው ደረጃ ይለያያል። ላይክ አንገብጋቢ የሚሆንባቸው ሰዎች አሉ። ሌላው ሰው ደግሞ ላይክ በኖርማል ላይግን የሚያስፈልግ ይሻላል። ቢን ባይኖርም ጀስት ላይፍ ሽገጥላል ስራሽን ትሰራለሽ። ቢኖር ደግሞ ሞሪን ኮምቢኒንስ ይሆናል። ማን ምን ያህል አፌክት ይሆናል የምለው ላይ ነው ዲፈረንስ ያለው እንጂ ሁሉም ሰው አፌክት ምናል የሚሆነው ይበናል። ግን አንዳንዱ ሰው ስራውን መስራት እስኪያቅተው ድረስ ሳርቶች ይሆናል። አንዳንድ ሰው ደግሞ አሁን የጋብ መጪ ደግሞ

ኢንተርኔት አሁን እየሰራ ነው? አይደለም። አይሰራም፣ ዛሬ አልሞከርኩትም፣ ግን በጣም ቆየ። እስካሁን ድረስ አይሰራም። ትናንት ሞክሪያለሁ። ግን ዋይፋይ ምናምን ስላለ ብዙ ሲያስፈልገኝ ይጠቀማለሁ። የዩኒቨርሲቲ ተማሪ ነኝ። አይ ምንም ነገር የለም፣ አልተከፈተም። አሁን የለም። ያለንበት አካባቢ እንትን እንትን ያለበት ነበር ዋይፋይ። እሱም ራሱ በጣም ብዙ አይሰራም። አስከታሪ በጣም ተጠቃሚ ነበር። ብዙ ብዙ ሆነ ኢንፎርሜሽን ትፈልግ ያለሽ መልሻ ሀገሬሽን ጉዳይ መከታተል፣ የውጭውንም ምንም መከታተል ያስፈልግ፣ ግን የለም። ምንም ነገር የለም። እንትን የተለቀቀ ነገር የለም። በመንግስት እኮ የተናገረው ማስ ሚዲያም ተጠይቀውም መስ የሰጠበት ጉዳይ ነው እናይበታለን እየተባለ ነው። በየዕለት ኑሮ ላይም ምንም አይነት ተጽዕኖ አላሳደረም። ኢንተርኔት አለ ምንም ስል በላመጣ ነ መሽም አይቆርጥብኝ እና ስጣታ ያለው ምርኛውነት በመቻ ነው የሚቀርብኝ። ከአስር ደቂቃ በፊት አክሰስ ለማድረግ ሞክር የነበረ ጂሜይል ሰርቶልኛል። ብሮድባንድ ላይ በፊትም የነበረው ዴስክቶፕ ላይ ይሰራል። ብሮድባንድ ከዛ ውጪ ዋይፋዮች ይሰራሉ። ሞባይል ዳታ ግን የለም፣ አልመጣም። የተዘጋው ሞባይል ዳታ ነው። በፊትምም ከዛ አብዛኛው ሰው በሞባይል ዳታ ነው ኢንተርኔት አክሰስ የሚያደርግ የነበረው። አሁን እሱ እንደተዘጋ ነው። ቪዲዮ ምናምንም በሲም ስለሚሰራ ያው ሞባይል ዳታ ጋር ስለሚመሳሰል አይሰራም ማለት ነው። ብሮድባንድ ብቻ የሚጠቀሙ ናቸው የሚሰራላቸው ማለት ነው። እሱም ግን ብሎክ የተደረጉ ዌብሳይቶች አሉ። ፊልተር እንደሆነ ነው ማለት ነው። እነማን ናቸው እነዛ ዌብሳይቶች? ሶሻል ሚዲያዎች ለምሳሌ ፌስቡክ፣ ትዊተር የመሳሰሉት በሙሉ እንደተዘጉ ናቸው። እና አንዳንድ ሌሎች የኒውስ ዌብሳይት አሉ አይደል፣ እነሱ በፊትም ይሄ ብሎክ ይጓለ ግን የሶሻል ሚዲያ ነው አዲስ ያው በቅርብ ጊዜ ሆነው ማለት ነው። ስለዚህ እነሱ አሁንም ቢሆን በፕሮክሲ ተጠቅመሽ ካልሆነ በስተቀር አክሰስ አይደረጉም። ቱጂ ስሪጂ ፎርጂ ሁሉም አይሰራም። ምንም ሞባይል ዳታ በጥቅሉ አይሰራም። በቃ ዋይፋይ ያለበት ቦታ ብቻ በዋይፋይ ነው አክሰስ የሚደረገው ማለት ነው። በዋይፋይም ራሱ ሞባይል ውስጥ ፈንክሽን የሚያደርገው ጂሜይል እና ያሁ ብቻ ናቸው። ከዛ ውጭ ያለው እነ ፌስቡክ እነ ትዊተር እነ የመሳሰሉትን ለመመልከት እነ ዋትሳፕ ለመመልከት ራሱ በዋይፋይ ከገቡ በኋላ ቪፒኤን መጠቀም ያስፈልጋል። የቨርችዋል ፕራይቬት ኔትወርክ የሚባለውን ማለት ነው። በሞባይል ዋይፋይ ተገኝቶ ማለት ነው። ሞባይል ዳታ ኮምፕሊትሊ የለም። ስለዚህ ለምሳሌ መንገድ ላይ ስንንቀሳቀስ ምናምን ራሱ ዋይፋይም አዲስ አበባ ውስጥ በጣም ጥቂት ቦታዎች ነው የሚገኘው። አሁን ኢንተርኔት ካፌዎች ይሰጣሉ። ከነዛ ውጭ አንዳንድ ተለቅ ያሉ ሆቴሎችና ሬስቶራንቶች ይሰጣሉ ማለት ነው። ዋይፋይ አገልግሎት በየእለት የወጣቱም ሆነ የማህበረሰቡ ኑሮ ላይ ይህ ኢንተርኔት በተለይም የስልክ ላይ ያለው ኢንተርኔት አለመኖሩ ምን ያህል ይጎዳዋል ብለህ ትላለህ? በእኔ እይታ በጣም ጎጂ ነው። ይሄ በእንትን በአካዳሚክ እይታ ራሱ ዲጂታል ዲቫይድ የሚባል ኮንሰፕት አለ እና የኢንተርኔት አገልግሎት ጥቅሉ የአይሲቲ አገልግሎት ተጠቃሚ የሆኑና ያልሆኑ ማህበረሰቦች እኩል የማህበረሰብ ልማት ላይ ይገሰግሳሉ ማለት አይቻልም። የማይጠቀሙት በጣም ይጎዳል እና በተለይ አሁን ብዙ ሰው እዚህ ከቤተሰቦቹ ጋር ለመገናኘት መረጃ ለመለዋወጥ፣ ዜና ለማንበብ በተለይ ከተሜው ጥገኛ እየሆነ የነበረበት አመጣጥ ነበረ ባለችው ውሱን የኢንተርኔት ኮኔክቲቪቲ ማለት ነው እና አሁን እሱን ነው የተቀማነው ማለት ነው በአብዛኛው። ስለዚህ በጣም ጎጂ ነው የሚሆነው። በየቀኑ ጉግል ውስጥ ብዙ ነገር ሰርች እናደርጋለን አይደል? እነዛን ነገሮች እያጣ ነው እና ትምህርት ዕድል ነው ያጣ ነው እንደማለት ነው ባጭር። ኦፍኮርስ ከዛ በፊት ኢንተርኔት በሌለበት ዘመን ላይ እንደዚህ ተኖሯል፣ ግን በዛ ዘመን ተመልሰን ወደኋላ እንድንኖር የምንገደድ አይመስለኝም። ምክንያቱ ከዓለም ጋርም ከጎረቤት ሀገሮቻችንም ጋር በእኩል አቅም መወዳደር አለብን። ወደ ቀጣዩ የመጽሔት ክፍለ ጊዜ ስናልፍ ብዙ የምስራቅ አፍሪቃ ሀገሮች የእናቶችንና የሕፃናትን ሞት በመቀነስ ረገድ ከፍተኛ ውጤት ማስገኘታቸውን አንድ ዓለም አቀፍ ጥናት አስታውቋል። ይሄ ጥናት የገቢ መጠን ትምህርትና የወሊድ ምጣኔ ዋና ታሳቢዎች ቢሆኑም ለጤናማ ኑሮ ብቸኛ ቁልፍ እንዳልሆነም ገልጿል። መለስካቸው አምሃ ከአዲስ አበባ ዝርዝሩ ልኳል። በቅርቡ ይፋ የተደረገው ይኸው ዓለም አቀፍ ጥናት ከመነሻው በአጠቃላይ የሰው ልጅ አማካይ የህይወት ዘመኑ እንደጨመረ ያበስራል። እንደ አውሮፓውያን ዘመን አቆጣጠር ከ1980 እስከ 2015 ባሉት ዓመታት ውስጥ የሰው ልጅ አማካይ ዕድሜ ከ62 ዓመት ወደ 72 ዓመት ከፍ ብሏል። ለዚህ መሻሻል ከሰሃራ በስተደቡብ የሚገኙ አያሌ አፍሪካ ሀገሮች በኤች አይቪ ኤድስ ምክንያት ይደርስ የነበረውን የሞት መጠን በእጅጉ መቀነሳቸው አስተዋጽኦ እንዳደረገ ጥናቱ ያስረዳል። የሚሞቱ ሕፃናት ቁጥር በፍጥነት እየቀነሰ መሄዱንና በተዋሲያን ምክንያት የሚመጡ በሽታዎች ማሽቆልቆላቸውን ጥናቱ ይተነትናል። ይሁንና አሁንም እያንዳንዱ ሀገር የራሱ ልዩ የሆኑ የጤና ተግዳሮቶች አሉት ብለዋል። ምስራቅ አፍሪካን በተመለከተ ጥናቱ ግኝቶቹን ሲዘረዝር እንደ አውሮፓውያን ዘመን አቆጣጠር በ2015 የታንዛኒያውያን አማካይ ዕድሜ 64፣ የዩጋንዳውያን 61፣ የዛምቢያውያን 57 እና የሶማሊያውያን 54 ደርሰዋል። ዓለም በዚሁ ዓመት የሕፃናትን ሞት በመቀነስ ረገድ ከፍተኛ እርምጃ እንዳሳየች የሚያስታውሰው ይህ ጥናት አምስተኛ ዓመት ልደታቸውን ሳያከብሩ አምስት ነጥብ ስምንት ሚሊዮን ሕፃናት በሞታቸውንም ይናገራል። ከእነዚህ ሕፃናት መካከል 189636ቱ ኢትዮጵያውያን፣ 79236ቱ ኬንያውያን፣ 23768ቱ ደግሞ ሩዋንዳውያን መሆናቸውን ይዘረዝራል። ከእነዚህ ሀገሮች መካከል የኢትዮጵያውያኑ ህጻናት ቁጥር ከፍተኛ ቢሆንም ከ1990 እስከ 2015 ባሉት ዓመታት የሚሞቱ ህጻናትን ቁጥር በእጅጉ እንዲቀንስ በማድረግም የመጀመሪያውን ደረጃ ይዛለች ብሏል። እነዚህ የምስራቅ አፍሪካ ሀገሮች የሚሞቱ ህጻናቶችን ቁጥርም ባያሌው ቀንሰዋል። ለምሳሌም በ1990 ላይ በሩዋንዳ 2142 እናቶች ከወሊድ ጋር በተያያዘ ችግር ሕይወታቸውን አጥተው ነበረ። በ2015 ዓ ም ግን ይህ ቁጥር ወደ 1353 ዝቅ ብሏል። በታንዛኒያም በተመሳሳይ ጊዜ ከ544 ወደ 338 ወርዷል ይላል የጥናቱ ዘገባ። እነዚህንና እነዚህን የመሳሰሉ ግኝቶቹ ለአንሴት በተሰኘው ታዋቂ የሳይንስ መጽሔት እንደሚታተሙ የሚናገረው የዚህ ዓለም አቀፍ ጥናት ዘገባ ሌላውን ዓለም አቀፋዊ የጤና ተግዳሮት ገጽታም ያሳያል። በሲያትል የዋሽንግተን ዩኒቨርሲቲ የጤና ግብአቶችና ምዘና ተቋም ወይንም ኢንስቲትዩት ፎር ሄልስ ማትሪክስ አንድ ኢቫሉዌሽን ዳይሬክተር ዶክተር ክሪስቶፈር መሪን በመጥቀስ ልማት ግፊት ሊሰጥ ይችላል፣ ይሁንና ጤናን አይወስንም። በገቢ በትምህርት ወይንም በወሊድ ምጣኔ አኳያ ለማብራራት በማይቻል ሁኔታ ብዙ አገሮች የጤና አጠባበቅ ደረጃቸውን በፍጥነት እያሻሻሉ ናቸው። በሌላ በኩል ደግሞ ዩናይትድ ስቴትስን ጨምሮ አንዳንድ የበለጸጉ አገሮች ሀብታቸው ሊያስገኝላቸው ይገባ ከነበረው የጤንነት ደረጃ ያልተጎናጸፉ አሉ ብሏል። ይህ ጥናት የአንድ ሺህ ስምንት መቶ ተባባሪ ተመራማሪዎች ስራዎችን ከአንድ መቶ ሰላሳ ሀገሮች በማሰባሰብ የተከናወነ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አድማጮች የምትከታተሉት ከአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽ ሶስት ሰዓት ከሰላሳ ሁለት ያመለክታል። ቆንጅት፣ ከማስታወቂያው እናስቀድም መስለኝ። እዚህ ግድም ፋታ የምንወስድበት የሳምንቱን ሙዚቃ የምናሰማበት ሰዓት ደርሷል። የሳምንቱ ሙዚቃ የሳምንቱ ልበል። ሳምንቱ በእውነት እኮ ነው ነፍገናቸዋል። ብዙ ዜናዎች ስላሉ ጊዜም አላገኘንም። በዚህም ቅር የሚላቸው አይመስለኝም። ሙዚቃ መርጠሃል። እስከማውቀው ድረስ ሙዚቃ ተመርጧል። ብዙ ጊዜ እጃችን በራሱ መንገድ ሾልኮ የሚገባ የሚመስል ሙዚቃ ነው። ተስፋም አድርገው እንደምገምተውም የብዙዎች ምርጫ ነው። ማዲንጎ አፈወርቅ ነው ድምፃዊው። በርከት ያሉ ዜማዎች እወዳቸዋለሁ። ይህን መርጠናል ለምሽቱ Birtokan beliçe, lumi lumi ağısa. Birtokan beliçe, lumi lumi ağısa. Birtokan ye, ançında ben alışım, binesa.

كبرات <applause> ብርቱካኔ ብዙዎችን ዜማነት የመረጥከው ይሄ የቆየት ያለ ስልትም ቢሆን ጥሩ አድርጎ መልሶ ተጫወተዋል ተጫወታል ማዲንጎን እናመሰግናለን አድማጮች ስርጭታችን እስከ ዘፈን ምርጫችን ዜማ ለመሳሰል አለበት ይሄ እንዲ የሚማርኩት ዜማዎች አለመመሳሰል የሚያስችል አይመስለኝም። ፈተና ውስጥ ልከቺ ነው ቆንጂት። የአንቺ ምርጫዎች በመጡ ጊዜ ለአድማጮች ሹክ ምለው አላጣም ጠብቃለሁ። ተስማምተናል ቆንጂት። ወደሚቀጥሉት የሁለተኛው ክፍል አጋማሽ ሰፋ ያሉት ቆይታ ወደሚወስዱ ውይይቶች ከማለፋችን በፊት አንድ ማሳሰቢያ እናስታውስ። እግረ መንገዳችንም አንድ ሁለት ነጥቦች እናነሳለን። በማክሰኞ የፊታችን ማክሰኞ የሚካሄደው ማክሰኞ ትልቅ ቀን ነው። ማክሰኞ የሚካሄደውን የዩናይት ስቴትስ ፕሬዚዳንታዊ ምርጫ ተንተርሶ ከምሽቱ በዩናይት ስቴትስ ሰዓት አቆጣጠር ከምሽቱ አምስት ሰዓት እስከ ስድስት ሰዓት በኢትዮጵያ ሰዓት አቆጣጠር ረቡዕ ማለዳ ከአንድ ሰዓት እስከ ሁለት ሰዓት በአማርኛ ልዩ ስርጭት ይኖረናል። ከየግዛቶቹ የሚመጡትን ውጤቶች እግር በእግር እየተከተልን እንዘግባለን። አድማጮች ተከታተሉ። የምትሳተፉባቸው ፕሮግራሞች የሚኖራሉ። በተለይ በማህበራዊ መገናኛ ብዙኃን በፌስቡክ የሚተላለፉ ስርጭቶቻችንም ተከታተሉ። ማስታወሻውን ሰጥተን ታዲያ አንድ ሁለት ነጥቦች እንድናነሳ አስበሻል። ባልደረቦቻችንም እንደዚሁ በየቦታው እየተዘዋወሩ ዘገባዎችን፣ በኒውዮርክ እንዲሁም በዚሁ በዋሽንግተን አካባቢም የተለያዩ ቦታዎች በመዘዋወር ስለ ምርጫው ሂደት ይዘግቡልና እንድትከታተሉ እንጋብዛለን። ሌላው ደግሞ ይህ ምርጫ የዓለምን ልዩ ትኩረት የያዘ እንደመሆኑ እናንተም አስተያየቶቻችሁን እንድትልኩልን በዚህ አጋጣሚ ልንጋብዛችሁ እንወዳለን። ያው ቆንጂት፣ አሁን የመጨረሻ ያነሳሽው ሀሳብ በዩናይት ስቴትስ ምርጫ ኢትዮጵያ ላለ ወይም ሌላ አካባቢ ላለ አንድ ኢትዮጵያዊ ወይም የሌላ ሀገርም ተወላጅ ቢሆን ምኑ ነው ሊባል ይችላል ራቅ ባለ ስሜት የሚታይ ነው ባዝ በዘወትር ሂደቱ የቅርብ ምርጫዎች ወይም ሕይወታቸውን በቀጥታ የሚመለከቱ ጉዳዮች ገዝፈው በሚታዩበት ይሁንና ይህ ምርጫ ግን ቀደም ብለሽ እንደጠቀምሽ በተለዩ ምክንያቶች የሁለቱ ሰዎች ወደ መሪነቱ መንበር መምጣት አንዳቸው እንደማንነታቸው ብዙ አነጋጋሪ የሰዎችን ሕይወት የሚመለከቱ ጉዳዮች ስለሚኖሩ እናንተም በየበኩላችሁ አስተያየት ይኖራችኋል ብለን እንገምታለን። አድማጮች በያላችሁበት የምትነጋገሯቸውን ላኩልን፣ እናስተናግዳለን። አሁን ወደ ተከታዩ ቀዳሚው ዝግጅት እንለፍ ቆንጅት። እንለፍ ኢትዮጵያ ሀገራዊ ንቅናቄ የኢትዮጵያ ሀገራዊ ንቅናቄ በሚል ስም የሚጠራ የፖለቲካ ድርጅት ባለፈው እሁድ ዋሽንግተን ዲሲ ላይ በተፈረመ ስምምነት መቋቋሙ ተገልጿል። ድርጅቱን የመሰረቱት አርበኞች ግንቦት ሰባት የኦሮሞ ዴሞክራሲያዊ ግንባር የአፋር ሕዝብ ፓርቲና የሲዳማ ህዝቦች ዲሞክራሲያዊ ንቅናቄ መሆናቸውን አደራዳሪና አፈራራሚ ከነበሩት መካከል አንዱ የሆኑት በዩናይትድ ስቴትስ ኢሊኖይ ክፍለ ሀገር ቺካጎ በዊሊያም ሃርፐር ኮሌጅ የኢኮኖሚክስ ፕሮፌሰር የሆኑት ዶክተር ጌታቸው በጋሻው ለአሜሪካ ድምጽ በሰጡት ማብራሪያ ገልጸዋል። የትግላቸው ስልት ለሰላማዊ የህዝብ እምቢተኝነት መስራት መሆኑን ዶክተር ጌታቸው ገልጸው ሁሉም ድርጅቶች ግን የየራሳቸውን የትግል ስልት መከተል እንደሚችሉ ተናግረዋል። የንቅናቄው መሪዎች እንዲሆኑ የተመረጡት አቶ ሌንጮ ለታ ፕሮፌሰር ብርሃኑ ነጋና ዶክተር ዲማ ኖጎ መሆናቸውንም ዶክተር ጌታቸው አክለው አመልክተዋል። ከዶክተር ጌታቸው ጋር ያደረግነው ቃለ መጠይቅ የመጀመሪያ ክፍል ቀደም ሲል ቀርቧል። ተከታዩን ሶሎሞን አባተ ይዞ ቀርቧል። እንግዲህ ዶክተር ጌታቸው፣ አሁን አዲስ ህገ መንግስት መቀረጽ አለበት፣ የሽግግር መንግስት መቋቋም አለበት ሲሉኝ፣ አሁን ያለው ሪፐብሊክ መፍረስ አለበት የሚል አቋም ነው ያላችሁ ማለት ነው? በሂደት ነው ልክ ያለው መንግስት ሲወርድ እና ሌላ አዲስ የሽግግር መንግስት ሲጀምር በአንዴ ሁሉን ነገር ለማፍረስ አይቻልም። ለጊዜው ሁሉም ነገር ተስተካክሎ እስኪቀርቡ ድረስ መሻሻል እና ለውጥ ሊደረጉባቸው የሚችሉት የአሁኑ ህገ መንግስት አንቀጾች እነኚህ በድርጅቶቹ በተሳታፊ ድርጅቶች ስምምነት የሚለወጥ የሚቀየር፣ የሚሻሻል የሆነ ብቻ አንድ ለመመልከትና ህግን ለመጠቀም የሚያስችል አሁኑን ያለውን ህገ መንግስት እንደ መሰረት አድርጎ ከነ ማሻሻያዎቹ ለአጭር ጊዜ ለዚህ ለሽግግሩ ጊዜ ይሄዳል። ከዛ የመጀመሪያው ተግባር በእርግጥ የወደፊቱ ኢትዮጵያ የሚለው ጥያቄ በሚሆን አዲስ የህገ መንግስት ቀረጻ ትልቁና ዋነኛ አጀንዳ ነው የሚሆነው። ለመሆኑ አሁን ካለው መንግስት ጋር መደራደር ወደ ለውጥ መሄድ አይቻልም የሚል ድምዳሜ ላይ ደርሳችኋል? መንግስቱ አሁን በተለይ በቅርብ ወራት ውስጥ ብዙ ለውጦችን ለማድረግ ቃል እየገባ ነው። ከጠቅላይ ሚኒስትሩ ጀምሮ የተለያዩ ባለስልጣናት እየተናገሩ ናቸው። የምርጫ ህጉን እስከ ማሻሻል የሚደርስ የመንግስታዊ መዋቅሩን እስከ ማሻሻልና እስከ መለወጥ የሚደርሱ ለውጦችን ለማድረግ ቃል እየገባ ነው እና ተደራድሮ ለውጥ ማምጣት አይቻልም የሚል አቋም አላችሁ ነው? በመሰረቱ ሁለት ነገሮች ናቸው። የዚህ መንግስት ታሪክ የሚያመለክተው ነገር ካለ በድርድር መልካም የችግር መፍቻዎችን ዘዴ ሲከተል ታይቶ አይታወቅም። ጉልበተኛ ገዳይ፣ ሰብሳፊ መንግስት ነው እና አመኔታም የሌለው መንግስት ነው። አንድ ይሄ ነው። ሁለተኛ እነኝህ ሁሉ ድርጅቶች ይሄ የመንግስት ለውጥ በሚመጣበት ጊዜ በተቻለ መጠን ምንም ጉዳት በሰው ህይወት፣ በአገሪቱ ንብረቶች ላይ እንዳይደርሱ ይፈልጋል። ይህን ለማድረግ የሚቻለው ሰላማዊ ንግግር፣ ድርድር ነው። ግን መታወቅ ያለበት የኢትዮጵያ ሕዝብ የጠየቀው ድርጅቶቹን የሚያምኑበት መንግስታዊ ለውጥ ነው። መንግስታዊ ለውጥ ይሄ ያለው መንግስት በተለይ የወያኔ መንግስት እራሴን አፍርሼ ሕዝብ የሚፈልገውን አዲስ የሽግግር መንግስት አቋቁማለሁ ብሎ እንደማይሰራ በጣም እርግጠኞች ነን። መቼም እንደው ተአምር ካልተፈጠረ በስተቀር ተአምር ተፈጥሮ እንደዛ ቢል በጣም ደስተኞች ነው የሚሆኑት እነዚህ ድርጅቶች በሙሉ ግን ይመጣል ብለን አንጠብቅም። ስለዚህ ትግሉ ጉዳቱ ባነሰ መንገድ፣ በተለይ ደግሞ እነኚህ ዓለም አቀፋዊ ደጋፊዎቻቸውና ተባባሪዎቻቸው ብዙ ጫናዎችን እያደረጉ በሰላማዊ መንገድ አዲስ የሽግግር መንግስት ለማቋቋም መቻል ነው ዋናው የትግላቸው አላማ። ሌላው ጥያቄ መቼ ነው የዚህ ሀሳብ ንቅናቄውን የሚመስረት ሀሳብ ጥንስስ የተነሳው? በጣም ሰንብቷል። በድርጅቶች ደረጃ ከአንድ ሁለት አመት በፊትም ቢሆን ፎርማል ወይም ውል በያዘ መንገድ በድርጅቶች ውስጥ መነጋገር የተጀመረው ፌብሩዋሪ ውስጥ ነው፣ የካቲት ማለት ነው። የካቲት ሁለት ሺ ስምንት ሁለት ሺ ስምንት ውስጥ ነው የተጀመረው። በመጀመሪያ አርበኞች ግንቦት ሰባት እና በኦሮሞ ዴሞክራሲያዊ ግንባር ነው። ከዛ የአፋርንና የሲዳማን እንቅስቃሴዎች አካተተ ዘጠኝ ወር የአንድ የፈጀ ነው። በብዙ ዝርዝር ነጥቦች ላይ ስለሆኑ ሲደረጉ የነበሩ ከሰላሳ በላይ ስብሰባዎች በአካል እና ከሀምሳ በላይ በኤሌክትሮኒክስ ስብሰባዎች በዚሁ በአሜሪካ እና በአውሮፓ ተካሄደዋል እና ረዘም ያለ ጊዜ ነው ማለት ነው። ለመሆኑ እነዚህ ውይይቶች፣ ሀሳቦች ይህንን ንቅናቄ የመፍጠር ሂደት ምን ያህል በአባሎቻችሁ ውስጥ እስከታች ድረስ ወርደው ውይይት ተደርጎባቸዋል? ድርጅቶች ውስጥ ሰፊ ውይይቶች ተደርገዋል። ጊዜ የሚፈጀው ይሄ ነው። አባላቶቻቸውን በሙሉ አሳምነው ይሄ ከሁለት አንጻር፣ አንደኛ የኢትዮጵያን ሕዝብ ትግል ይጠቅማል። ይህን የተበታተነውን ትግል ወደ አንድ ጎራ እንዲሰባሰቡ የራሱን አስተዋጽኦ ያበረከታል። ሁለተኛ ድርጅቶቻቸው ያወጧቸውን ታክቲክ እና ስትራቴጂ በተሻለ መንገድ ለማስቀጠር ለመስራት ይረዳል የሚሉ ላይ ሙሉ እምነት እስኪደር አመራሮቻቸው እነኛን የውይይት ጭማቂዎቻቸውን እየያዙ እየመጡ ነው። ኔጎሼሽን ወይም ስምምነቶቹን ድርድሮቹን ሲያደርጉ የነበሩ፣ የትግል ስልቱ ምንድን ነው የሚሆነው ይሄ ንቅናቄ? እዚህ ንቅናቄ የትግል ስልት ሰላማዊ ህዝባዊ አመፅ፣ ከመካከላችሁ ግን በትጥቅ ትግል የሚያምኑና የትጥቅ ትግል እያደረጉ መሆናቸውንም በግልጽ እየተናገሩ ያሉ የኢትዮጵያ መንግስት ለነገሩ ይሄንን እንቅስቃሴያቸውን እየተናገረባቸው፣ እየተናገረላቸው ያሉ ድርጅቶች አሉ። እንዴት ነው የምታጣጥሙት ይህንን? ምንም ቀላል ነው። ንቅናቄውና እያንዳንዱ ድርጅቶች እንግዲህ የተለያዩ ናቸው እና ይሄ እንደ ንቅናቄ እነኝኑ አራቱን ድርጅቶች ድርጅቶች ይዞ የሚካሄደው ሰላማዊ የህዝባዊ አመፅ ትግልን ነው የሚያካሄደው። የሚወክለውም ይሄንን ነው እና እዚህ ግን እያንዳንዱ አባል ደግሞ ከዚህ ውጭ ሌላ የትግል ስልት አለኝ የሚል ከሆነ ያንን ያካሄዳል። ማን እያንዳንዱ ድርጅት የየራሱን የትግል ስልት የመተግበር እና ሌሎቹ ደግሞ ያንን ያለመቃወም፣ ግን በጋራ የሚሰሩ የሰላሙን ትግል ብቻ እንደሆነ በግልጽ አንስተው ተነጋግረውበታል። ይህ ብዙ ጊዜ በተለያዩ አለሞች የታየ ነው። ደቡብ አፍሪካ ካያችው ኤኤንሲ ሰላምንና የትጥቅ ትግልን ሲያካሄድ፣ ሌሎቹ ደግሞ ሰላማዊ ትግልን ብቻ በከተማ ውስጥ ያካሄዱ ነበር። ግን በአንድነት ወደ አንድ የጋራ ግንባር ነበራቸው። በአየርላንድ እንደዚህ አይነት የሰላሙንና የትጥቅ ትግልን የሚያካሂዱበት ምሳሌዎች ብዙ በርካታ አሉ፣ እና በዛ መሰረት ነው የታሰረው። ይሄ ጉዳይ እንግዲህ ዶክተር ጌታቸው እንደነገሩኝ ይሄ ንቅናቄ የተመሰረተው በአሜሪካና በአውሮፓ ባሉ የነዚህ ፓርቲዎች አባላትና መሪዎች ነው። ምን ያህል ሰርጾ የመግባት አቅም አላችሁ? በሀገር ውስጥ እንቅስቃሴ ውስጥ ምንድን ነው የምታስቡት? ለማዛ አላልኩም። በአሜሪካና በአውሮፓ ባሉት አባላቶቻቸው ነው አላልኩም ስብሰባዎቹ የድርድር ስብሰባዎቹ የስም ስብሰባዎች በአሜሪካ እና በአውሮፓ ውስጥ ነው እየተካሄዱ፣ ቦታ እየተለዋወጡ ግን አባሎቻቸው በዓለም ዙሪያ በኢትዮጵያ ውስጥ ነው እና በዋናነት በኢትዮጵያ ውስጥ ነው ያሉት። እና እነሱም በተለያዩ መንገዶች ከመሪዎቻቸው ወይም ውጪ ካሉት የድርጅቱ ክፍሎች ጋር በሚገናኙባቸው ዘዴዎች ተገናኝተው ሀሳቦቻቸውን፣ ፈቃዳቸውን ለግሰዋል። ለመሆኑ የተመዘገቡ አባላት አሏችሁ? እነማን ናቸው ብዬ አልጠይቅም፣ አሉ ወይ ግን በደፈናው እነዚህ አራቱም ድርጅቶች የሚያውቋቸው ይህንን ያህል አባላት አሉን የሚሏቸው በሀገር ውስጥ የሚሆን ከሀገር ውጭ አሉ፣ በቁጥር ሊጠሩት የሚችሉት አባል። ይሄን ለመናገር እኔ ፍጹም ነጻነቱንም የለኝም፣ ምክንያቱም የማንኛውም ድርጅት አባል ሳልሆን አመቻች አገናኝ እና ሜይ ቢ አደራዳሪ ሆነን እኔና ሻለቃ ዳዊት ወልደ ጊዮርጊስ ስናገለግል ነው የቆየ ነው። እና ድርጅታዊ አባላት ብዛት እና ቁጥር እነሱም ለመናገር ፈቃደኛ መሆናቸውን አላውቅም። ምክንያቱም እነኚህ ሁሉ ድርጅቶች በዚህ በወያኔ መንግስት ሕግ ስር ነው የሚተዳደሩት እዛ ኢትዮጵያ ያሉትና ይህን ለማድረግ አይቻልም። በአጋጣሚ አሁን ቀጥሎ ላነሳ የነበረውን ጥያቄ አነሱልኝ። ዶክተር ጌታቸው እርሶ ማኖት ለማለት ጥያቄ ነበረኝ፣ ከእነዚህ ፓርቲዎች ጋር በተያያዘ እና እንደዚያ ከሆነ አሁን የሰጡኝ መግለጫ ምን ያህል ዋጋ አለው ቫሊዲቲው አደራዳሪ ነበር ብዬ በምልበት ጊዜ እነኚህ ነጥቦች በሙሉ እኛ ባለንበት እንደውም በዋናነት እኛ እነኚህ ነገሮች በመቅረጽ በማንሳት እና ሀሳቦቹን በመቅረጽ እና በሁሉም በኩል ይሁንታውን በመቀበል በጣም የተሳተፍን ነን። ስለዚህ እና ስለዚህ ዋ ዋስትና ዋስትና አለው። ስምምነቱ ይሄ ነው። በአደባባይ የተፈረመው ዶክመንት ሰነድ እነኝህን ዝርዝር ከዚህም የባሰ ዝርዝር ነጥቦችን ነው ይዞ ያለው እና አሁን የተመረጡት የድርጅቱ መሪዎች አቶ ሌንጮለታ ፕሮፌሰር ብርሃኑ ነጋና ዶክተር ዲማ ኖጎ በየጊዜው በእነኚህ ላይ መግለጫዎች እንደሚሰጡ እነሱም በናንተም በማንም ተጠርተው ተጠይቀው መልስ የሚሰጡ መሆናቸውን እገምታለሁ፣ ኧረ አረጋገጣለሁ። ስለዚህ ለመገናኛ ብዙኃን ዋጋ አለው አሁን እርስዎ እየሰጡኝ ያሉት ማብራሪያ ማለት ነው እንዳለ ዋና የስምምነቱን ዶክመንት ነው እየገለጽኩ ያለሁን እና ስለዚህ ጠለቋጋለ የስራ አስኪያጅ ወይም የስራ አስፈጻሚ ኮሚቴ አለው ብለውኛል። ይሄ ንቅናቄ አሁን የጠቀሱልኝ ስሞችም አሉ አቶ ሌንጮ ፕሮፌሰር ብርሃኑና ዶክተር ዲማ መሪዎች እንደሆኑ ገልጸውልኛል። ምንድን ነው ኃላፊነት ማን ምንድን ነው በዚህ አቶ ሌንጮ ለታ እና ፕሮፌሰር ብርሃኑ ነጋ ኮቸርስ ወይም ምንድን ነው ተባባሪ ሊቃ ነምና ተባባሪ ተባባሪ ሊቀ መንበሮች ናቸው። የካውንስል ኦፍ ሪፕሬዘንታቲቭስ ወይ የወኪሎች ጉባኤ ሊቀ መንበሮች ናቸው እነሱ በተወሰነ የጊዜ ሰሌዳ ረዘመ ባለ ጊዜ በአጭሩ በሶስት ወይ ከረዘመ እስከ ስድስት ወር ባለ ጊዜ የሚገናኙ አጠቃላይ ፖሊሲዎችን የሚነድፉ ሲሆኑ የስራ አስኪያጅ ኮሚቴው ደግሞ ያነኝ በካውንስል በወኪሎች ጉባኤ እዛ ላይ የተቀረጸውን ሀሳብ ፖሊሲ በየእለቱ ተግባር ላይ የሚያውል ነው። እና ዶክተር ዲማ ይሄንን የእለት ተዕለት እንቅስቃሴውን ተግባር ይመራሉ። ምን ማለት ነው? ዋና ጸሐፊ ናቸው ማለት ነው እሳቸው እንደ ዋና ጸሐፊ እና እንደ ሊቀ መንበር የኤግዘኪቲቭ ኮሚቴው የስራ አስኪያጅ ኮሚቴው መሪ ናቸው። በአቶ ሌንጮ ለታና በፕሮፌሰር ብርሃኑ ነጋ መካከል ግን ዋናና ምክትል አይነት አስተላለፍ የለም። እኩል የለም ተባባሪ ሊቀ መንበሮች ናቸው ሁለቱ። ዶክተር ጌታቸው በጋሻው በጣም አመሰግናለሁኝ ስለሰጡኝ ማብራሪያና ስለጊዜው። እኔም እንደዚሁ ለእድሉ በጣም አመሰግናለሁ። የአርብ ምሽት የመጨረሻው ዝግጅት ላይ ደርሰናል። አፍሪካ በጋዜጦች ነው። አዘጋጅና አቅራቢ አዳነች ፍሳሐዬ። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሹም ሽር ለውጥ አካሄዱ፣ ኢትዮጵያዊቷ ብሪጋዴር ጀነራል ዘውዱ ኪሮስ በአብዬ የሰላም ጥበቃ ኃይል ምክትል አዛዥ ሆነው ተሾሙ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። የፋይናንሻል ታይምስ ጋዜጣ ድረገጽ ስለ ኢትዮጵያ ሲዘግብ የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በሀገሪቱ ያለመረጋጋት ሁኔታ መፍጠር ጀምሮ የነበረውን ተቃውሞ ለማስታገስ የአስቸኳይ ጊዜ አዋጅ ከታወጀ ሶስት ሳምንታት በኋላ የካቢኔ ሹምሽር ማድረጋቸውን አውስቷል። መንግስት ሰፋ ያለ ገጽታ እንዲኖረው ለማድረግ ሲባል ጠቅላይ ሚኒስትሩ አምስት የሙያ ልሂቃንንና አስራ ሁለት የሚሆኑ ኦሮሞዎችን ባለፈው ሰኞ መሾማቸውን ዘገባው ጠቅሷል። ተንታኞች በበኩላቸው እርምጃው አዎንታዊ ቢሆንም በአብዛኛው ለይስሙላ ያህል ነው ማለታቸውን፣ በእርግጥ የስርዓት ለውጥ የሚፈልጉትን ተቃዋሚዎች አያረካም ሲልም ዘገባው አክሏል። አዲሶቹ በሚኒስትርነት ማዕረግ የተሾሙት ኦሮሞዎች ከኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ጋር የተሳሰሩ ናቸው። ከሰላሳ የካቢኔ አባላት በስልጣናቸው እንዲቆዩ የተደረጉት ዘጠኝ ብቻ ሲሆኑ ከነሱም አንዱ በአሁኑ ወቅት የአስቸኳይ ጊዜ አዋጁ በተግባር መዋሉን የሚመሩት የመከላከያ ሚኒስትር ሲራጅ ፈጌሳ ናቸው። የዓለም የጤና ድርጅት ኃላፊ ለመሆን የሚወዳደሩት ዶክተር ቴድሮስ አድሓኖም በፊትም ቢሆን ከስልጣናቸው እንዲወርዱ ሲጠበቅ የነበረ ሲሆን እሳቸውና የገንዘብ ሚኒስትሩ ከስልጣን ወርደዋል ይላል ፋይናንሻል ታይምስ ጋዜጣ ድረገጽ ላይ የወጣው ጽሁፍ። በአሁኑ ወቅት የውጭ ጉዳይ ሚኒስትር ሆነው የተሾሙት ወርቅነህ ገበየሁ ቀድሞ የፖሊስ ኮሚሽነር የነበሩ መሆናቸው ራሱ ለውጡ ስር ነቀላ ለመሆኑን ያመለክታል ይላል ጽሁፉ። ኢትዮጵያ ውስጥ ተቃውሞ ከተነሳበት ጊዜ አንስቶ የሞቱት ሰዎች ብዛት አምስት መቶ ሊደርስ እንደሚችል ጠቅላይ ሚኒስትር ደሳለኝ ገልጸዋል። የአስቸኳይ ጊዜው አዋጅ ከታወጀበት ጊዜ አንስቶ ሁለት ሺህ የሚሆኑ ሰዎች ታስረው እንደነበሩ፣ አሁን ግን የተሃድሶ ትምህርት አግኝተው እንደተፈቱ የሀገሪቱ መንግስት ጠቁመዋል። በውጭ ሀገራት ያሉት ተቃዋሚዎች የተገደሉትና የተያዙት ሰዎች ብዛት ከዚህ የበዛ ነው ይላሉ ይሁንና ያቀረቡት ማስረጃ የለም ይላል ጽሁፉ። በአስቸኳይ ጊዜው አዋጅ መሰረት ተቃውሞ ማካሄድና መንግስትን መንቀፍ ክልክል ነው። የዲፕሎማቶች እንቅስቃሴ ተገድቧል። የኢንተርኔት ተደራሽነትም ክፉኛ ጠቧል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ለውጥ ያደረጉ መስሎ መታየት ይፈልጋሉ። ይሁንና ከአምስቱ በሙያቸው የተካኑ ሰዎች በስተቀር ሌሎቹ የተሾሙት ሁሉ ከሀገሪቱ ስርዓት ጋር የተሳሰሩ ናቸው። ተቃዋሚው ወገን የሚፈልገው ግን ምርጫ ወይም ትርጉም ያለው ለውጥ ነው ሲሉ ኤማ ጎርደን የተባሉ ተንታኝ መናገራቸውን ዘገባው ጠቅሷል። ኢትዮጵያ ካለፈው አስርተ ዓመት ወዲህ ከሰሐራ በመለስ ካሉት የአፍሪካ ሀገሮች ፈጣን የኢኮኖሚ እድገት ካሳዩት አንዷ አሁና ቆይታለች። አማካኝ እድገቷ በአመት በ10 ከመቶ ሲጋልብ ቆይቷል። ይሁንና ከቅርብ ጊዜያት ወዲህ የውጭ የንግድ ተቋማት ላይ ጥቃት ከተከፈተ ወዲህ አንዳንድ መዋዕለ ነዋይ አፍሳሾች ስጋት አድሮባቸዋል። በርካታ የምዕራብ ሀገሮች መንግስታት ወደ ኢትዮጵያ ወይም ተቃውሞ ወደ ተካሄደባቸው አካባቢዎች እንዳይጓዙ ማስጠንቀቂያ በማውጣታቸው የጎብኚዎች ፍሰትም ቀንሷል ሲል ፋይናንሻል ታይምስ ጋዜጣ ላይ የወጣው ጽሑፍ ጠቁሟል። የተባበሩት መንግስታት ድርጅት የዜና ማዕከል ኢትዮጵያዊቷ ብሪጋደር ጀነራል ዘውዱ ኪሮስ ገብረ ኪዳን የተባበሩት መንግስታት ድርጅት ጊዜያዊ የጸጥታ ኃይል ምክትል አዛዥ ሆነው መሾማቸውን ዘግቧል። እንደ አውሮፓ አቆጣጠር ጥቅምት 31 ቀን 2000 ዓ ም ከ16 ዓመታት በፊት ማለት ነው። የተባበሩት መንግስታት ድርጅት ያሳለፈው ውሳኔ ሴቶች ግጭትን በማስወገድና መፍትሄ በማግኘት ሰላምን በመገንባት በሰላም ጥበቃ፣ በድህረ ግጭት መልሶ ግንባታ ተግባሮች ላይ አብይ ሚና እንደሚጫወቱ ያረጋግጣል። ሰላምና መረጋጋት እንዲሰፍን በሚደረገው ጥረት ሴቶች እኩል ተሳትፎ እንዲኖራቸው እንደሚያስፈልግ ውሳኔው አስምሮበታል ይላል ዘገባው። ዘገባው አያይዞም ውሳኔው ካለፈበት ጊዜ አንስቶ ሴቶች በተባበሩት መንግስታት ድርጅት የሰላም ጥበቃ ተግባር የመሳተፍ ሚናቸው እየጨመረ ሄዷል ይላል። ይህን መሰረት በማድረግም ኢትዮጵያዊቷ ብሪጋደር ጀነራል ዘውዱ ኪሮስ ገብረ ኪዳን አብዬ ላይ የተመደበው የተባበሩት መንግስታት ድርጅት ጊዜያዊ የጸጥታ ኃይል ምክትል አዛዥ ሆኖ መሾማቸውን ጠቁሟል። የተባበሩት መንግስታት ድርጅት የዜና ማዕከል ታዲያ ብሪጋዴር ጀነራል ዘውዱን ስለ ሹመታቸውና ስለ ሙያዊ ልምዳቸው አነጋግሮ ዘገባ አውጥቷል። ከፍተኛው የስልጣን ቦታ በወንዶች በሚያዝበት የሥራ መስክ ምን ይሰማዎታል የሚለው ጥያቄ ወታደራዊ ባለሥልጣኗ ሲመልሱ ሴቶች የህብረተሰቡ ግማሽ አካል እንደመሆናቸው መጠን እነሱ ያልተሳተፉበት ማንኛውም አይነት የስራ ስምሪት የተሳካ ስለማይሆን አለመካፈላቸው አያስደስተኝም ነበር ማለታቸውን ዘገባው ጠቅሷል ሲሾም በጣም ነው ደስ ያለኝ ምክንያቱም ሴቶች በወታደራዊ ኃይልና በተባበሩት መንግስታት ድርጅት የሰላም ጥበቃ ተልእኮ ላይ ያላቸው ተሳትፎ ዝቅተኛ ነው አሁን በከፍተኛ ስልጣን ደረጃ ለማገልገል ባገኘሁት እድል መሰረት ለቦታው በሚመጥን በከፍተኛ ብቃት ማገልገል ይጠበቅብኛል። ይህን እድል በማግኘቴ ምስጋና የላቀ ነው ማለታቸውን ዘገባው ጠቅሷል። ብሪጋደር ጀነራሏ አብዬ ውስጥ የሚካሄደው የሰላም ጥበቃ ተግባር በምን መልክ እንደሚከናወን ሲያብራሩ ዋናው ትኩረት የሲቪሎችን ደህንነት መጠበቅ ነው። ይኸውም ቤብስና በአየር ሌትና ቀን መጠበቁን እንደሚያካትት መግለጻቸውን ዘገባው ጠቅሷል። ብሪጋዴር ጀኔራል ዘውዱ ለሰላሳ ዓመታት ለሚጠጋ ጊዜ በወታደራዊ ሙያ እንዳገለገሉ ከፕላቱን መሪነት አንስቶ እስከ ወታደራዊ አዛዥነት ማገልገላቸውን፣ ይህ ረጅም የእዝ ሰንሰለትም የወታደራዊን ኃይል መምራት አስተዳደር፣ የስትራቴጂ መገንባት ልምድ በማካበት ለማንኛውም አይነት ወታደራዊ ኩነት ዝግጅት የማድረግ ብቃት እንዳስገኘላቸው ለዜናው ማዕከል ገልጸዋል። ኢትዮጵያ ውስጥ ሴቶችና ወንዶች አንድ ላይ በወታደራዊ አገልግሎት የተሰማሩ በመሆናቸው ሁለቱም ጾታዎች ከዝቅተኛ እስከ ከፍተኛ የስልጣን እርከን በእኩል እንዲሰሩ፣ በማንኛውም ተልእኮ እንዲሳተፉ አድርጊያለሁ። ሴቶች በማንኛውም አይነት ስራ ከወንዶች እኩል እንዲሰሩና እንዲወዳደሩ ጠንክረው እንዲሰሩም አበረታታለሁ ብለዋል ወታደራዊ አዛዧ ብሪጋደር ጀነራል ዘውዱ ኪሮስ አያይዘውም በግጭት ወቅት ከሁሉም የባሰ ለችግር የሚጋለጡት ሴቶችና ልጆች በመሆናቸው የሴቶች በሰላም ጥበቃ ኃይል መሳተፍ ወሳኝ ነው ሲሉ አስረድተዋል። ሴት ወታደሮች የሴቶችንና የልጆችን ችግር በበለጠ ስለሚረዱ፣ በተለይም ሙስሊም ሴቶች ከወንዶች ጋር መነጋገር ስለሚከብዳቸው ከሴት ሰላም ጠባቂ ወታደሮች ጋር ግን በቀላሉ ሊቀራረቡ ስለሚችሉ ሊረዷቸው ይችላሉ። ስለሆነም ሴቶች በተለይም ሴቶችንና ልጆችን በመርዳት ረገድ ትልቅ ሚና ሊጫወቱ ይችላሉ ሲሉ ብሪጋድር ጀነራል ዘውዱ ኪሮስ ገብረኪዳን ማስረዳታቸውን የተባበሩት መንግስታት ድርጅት የዜና ማዕከል ጠቁሟል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አድማጮች ስርጭታችንን ወደ ማገባደዱ ተቃርበናል። ጥቂት ደቂቃዎች ናቸው የቀሩን። ልዩ የፕሮግራም ማሳሰቢያችንን እናስታውስ። ረቡ ጠዋት ማለዳ ከጠዋቱ አንድ ሰዓት እስከ ሁለት ሰዓት በድጋሚ ከአንድ ሰዓት እስከ ሁለት ሰዓት የዩናይት ስቴትስ ፕሬዚዳንታዊ ምርጫ ውጤቶችን የተመለከቱ እግር በእግር የግዛቶችን ውጤቶች የሚያሳዩና ሌሎች ተዛማች ፕሮግራሞች ይኖሩናል። ረቡ ልዩ ፕሮግራም ይኖረናል። ተከታተሉ። አድማጮች አሁን የማጠቃለያ ወሬዎችን ከቆጅ ይታያል። የዩናይትድ ስቴትስ ፕሬዚደንታዊ ምርጫ የፊታችን ማክሰኞ ይከናወናል። የእጩ ተፎካካሪዎቹ የዴሞክራቷ ሂላሪ ክሊንተንና የሪፑብሊካኑ ዶናልድ ትራምፕ ዘመቻዎች በዚህ የመጨረሻው ሳምንት መራጮችን ለመቀስቀስ በዋና ዋናዎቹ የብርቱ ፍልሚያ ወረዳ ክፍለ ግዛቶች እየተዘዋወሩ ናቸው። አዲስ የወጣ የመራጭ አስተያየት ግምገማ መሰረት እጅግ ብዙሃኑ መራጭ በሁለቱም ተፎካካሪዎች ተንገሽግሾ ነው ያለው። ያም ቢሆን ሚሊዮኖችን ድምጽ ባልሰጥስ ቢቀርብኝ የሚያሰኝ ደረጃ አላደረሰም። ኒውዮርክ ታይምስና ሲቢኤስ ኒውስ ያካሄዱት ግምገማ 80 ከመቶ መራጭ እነዚህ ሁለት እጩዎች እንዴት እንዳስጠሉኝ ብሎ ተንገፍግፏል። ይሁን እንጂ የምርጫዎች ፕሮጀክት የተባለው ድርጅት ባወጣው መረጃ መሰረት እስካሁን ከ36 ነጥብ አምስት ሚሊዮን የሚበልጡ አሜሪካውያን ከምርጫ ሁለት ቀደም ብለው ድምጽ ቸውን ሰጥተዋል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት በዛሬ ያዘጋጀውን የንሳ ፕሮግራም እዚህ ላይ ያበቃ። ያስተናገናችሁ አሉላ ከበደና ቆንጅት ታየንን አቀናባሪያችን ብርሃን ኃይሉ አብሯት ተለማማጁ ኦሜላ ያሬድ እንዲሁም ተተኪዮ ስርጭት መሐንዲስ ዋና አዘጋጃችን ሰለሞን ክፍሌና ሌሎችን ባልደረቦቻችን በዚሁ እንሰናበታለን። ነገ ቅዳሜ ከምሽቱ ሰዓት ላይ በመደበኛ ፕሮግራም እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ደህና ደሩ